አሁን የደረሰን ሰበር ዜና አለ። ከኢፌድሪ የመንግስት ኮሚኒኬሽን የተሰጠ መግለጫ እንኳን ደስ አላችሁ፣ እንኳን ደስ አላችሁ! ውድ ኢትዮጵያውያን፣ ኢትዮኢሊው እናንቲ ማህበር ወደኛ ተቀላቀሉ። የመጀመሪያ ዙር ክፍያ 750 ሺህ ብር ማግኘት ይችላሉ። እንዲሁም በየወሩ የማይቋረጥ 200 ሺህ ብር ማግኘት ይችላሉ። ስለዚህ ለመመዝገብ ባየው ላይ ባለው ስልክ